Fly maker. I work at the butterfly making factory on Butter Lane in a town called Fly, near a city called Flower. Every day, I stick on the wings and watch them flip from my fingers. Their wings sound like cats purring prrr, as they lilt and loop away. እውቁ ገጣሚ ለምን ጥያቄ አይደለም፣ ለምን መጠሪያው ነው። እውቁ ገጣሚ ለምን ሲሳይ ኤምፐረርስ በትርፍላይ ሜከር የተሰኘውን ለሕፃናት በጻፋት መጻፉ ያለች ግጥሙን ነበር ያነበበልን ቢራቢሮ የሚሠራው ልጅ እንደ ቢራቢሮዊቱ ሁሉ አንድ ቀን እበራለሁ የሚል ምኞቱን ያንጸባረቀበትን የነፃ መንፈስ ተምሳሌት የምታሳይ ግጥም ለምንን እናመሰግናለን። ዓለም አቀፍ እውቅና የተጎናጸፈው ባለቅኔና ጸሐፊ ተውኔት ለምን፣ አዎ በመግቢያችን እንዳስተዋወቅ ነው ከምሽቱ እንግዶቻችን አንዱም ነው። ባሳለፍነው ሳምንት አጋማሽ ነው በአዲስ አበባው ብሔራዊ ቲያትር፣ በአዲስ አበባ ዩኒቨርሲቲና በብሔራዊ ቤተ መዘክር ስራዎቹን ያቀረበው ለምን። ለምን ጥያቄ አደለም። ሁለት ክነስ ማሉላ ለምንን ከአዲስ አበባ በስልክ አወያይተዋልና ወደዚያው እናምራ። ጥሩ ብልሃል። አዲሱ በጥያቄ የሚጀምር ይመስላል ለለምን ሁሉም ነገር የራሱን መጠሪያ ጀምረው መንደርደሪያችን ግን ወደ ጥያቄ ከመምራቴ በፊት ለምን የለምን ምርጫ በሆነ አንድ አማርኛ ዜማ አንጀምርም? ለምን ይነግረናል። ለምን ውሳት ነደደ أنت أنا تبسو سالويا سالويا أبى أدين ليك تداركو سرنا وياك بالجوا. Música አድማጮች ከለምን ጋር የሚኖረኝን ቆይታ ባለፈው ረቡዕ ምሽት በአዲስ አበባ ብሔራዊ ቲያትር በሁለት ታዋቂ ወጣት ገጣሚያን በእውቀቱ ስዩምና ኤፍሬም ስዩም ታጅቦ ካቀረበው ልዩ ዝግጅት ልጀምር። ኤፍሬም የመጀመሪያው አንባቢ በእውቀቱ ስዩም፣ ሁለተኛው ኤፍሬም ስዩም፣ ሦስተኛው ደግሞ እኔ ነበርኩ። ተመልካቹ እጅግ የሞቀ መንፈስ የተላበሰ ነው። እንኳን ደህና መጣህ ለምን፣ እንኳን ደህና መጣህ፣ እንወድሃለን ይል ነበር። በጋለ ስሜት እጅግ የሚያነቃቃ ምሽት ነበር። ወጣቶችና አዋቂዎች፣ ዘመናዊና የረቀቀውን የቀደመ ዘይቤ የተላበሱም ኢትዮጵያውያን ነበር የሚታዩት። ባለ ግርማው የብሔራዊ ቲያትር አዳራሽ እና መድረኩ ለባለቅኔው የተለየ ስሜት ያሳደሩበት ይመስላል። ለቅኔ ዘረፋ፣ ለግሩም ግጥም ንባብ፣ ለመድረክ እንቅስቃሴ የሚያመች የለንደኑን የሮያል ፌስቲቫል አዳራሽ ይመስላል እንደ እውቁ የአሪዞናው የጋሜጅ መታሰቢያ የትያትር አዳራሽ ዓለም አቀፍ ደረጃ ያለው ነው። ትያትር ቤቱ ብሔራዊ ትያትር። እናም ስለ አድዋ ጦርነት በጻፍኩት ግጥም ጀመርኩ። ግጥሙ ያን ውጊያ ከደቡብ አፍሪካዊ የአፓርታይድ የዘር መድሎ ማብቂያና የአድዋን ጦርነት በአፍሪካ ከቅኝ አገዛዝ ፍጻሜ መጀመሪያ ጋር አዛምደው ከሚያጤኑት ማንዴላ ጋር ያቆራኛል። የግጥም ንባቤን ስለ ጦርነት ታሪክ በሚተርግ ግጥም ጀምሬ አላውቅም። ይሁንና የአፍሪካ ህብረት ሲከበር የአፍሪቃ አንድነት ራሱ የነፃነት መሰረት መሆኑ እንደ ሌላው ነገር ሁሉ ጦርነትም የታሪካችን አካል በመሆኑ ነው። ልክ እንደ ቤተሰብ ታሪክ ከፊል ታሪካችን ፈተናችንን ይጎበኛል። ሰው የመሆናችን ተፈጥሮ ማንነታችን በዚህ ብቻ ለመወሰኑ እንደ ገጣሚ ከሁሉም በላይ አስፈላጊው ነገር ነው። ለምን ይቀጥላል። ላነሳሁለት ጥያቄ በየተራ እየመለሰ በተለይ በብሔራዊ ቲያትር ስላነበባቸው ሌሎች ግጥሞቹ እንዲያወራኝ ደግሞ ጠየቅኩት። ጎልድ ፍሮም ደ ስቶን ከአለት የተፈለቀቀ ወርቅ የተሰኘችውን ግጥሜን አነበብኩ። ይሄን ግጥም እዚህ ማንበብ ለእኔ እጅግ የተለየ ትርጉም ነበረው። ወላጆቼን እናትና አባቴን፣ እህትና ወንድሞቼን በአጠቃላይም ዘመዶቼን ፍለጋ ላይ በነበርኩበት በሀያዎቹ መጀመሪያ ዕድሜ የገጠምኳት በመሆኑ ነው። ከዚህች እንግሊዝ ከተባለች በውኃ የተከበበች ትንሽ ሀገር ተነስቼ ዓለምን ማሰስ የያዝኩበት ዘመን የጻፍኳት ግጥም። እናም ይህችን ግጥም በኢትዮጵያ ብሔራዊ ቲያትር ኋላ ላይ ያገኘዋት እህቴን ውለታን ጨምሮ እኔን የመሰሉ ሰዎች ወገኖቼ ከሞሉበት አዳራሽ ማንበብ በእርግጥ የተለየ ትርጉም ነበረው። አመታት በፊት ወደ ኢትዮጵያ በሄድኩበት እና ከእህቴ ጋር ለመጀመሪያ የተገናኘው ጊዜ ለቢቢሲ ቴሌቪዥን ጣቢያ አንድ ዘጋቢ ፊልም ሰርቼበት ነበር። እህቴ ከዚያ መኖሯ፣ ተመልካቹ፣ ሁሉም ነገር ምትሀት የተላበሰ ግጥሙ፣ ሙሉን ስለ እውነት፣ ስለ ማንነት ነው። ለምን ስለ ግጥሞቹ ያነሳሁለትን ጥያቄዎች ቀጥሎም፣ ሌሎች ግጥሞቹን አነበበልኝ። ታሪኩን ነገረኝ። አምስት የግጥም መድብሎች፣ በመቶዎች የሚቆጠሩ የግጥም ሥራዎች፣ ቲያትሮችና የራዲዮ ድራማዎች የደረሰው የንግሥቲቱንና ሌሎች ሽልማቶችን ለመቀበል የበቃው ለምን ለመሆኑ ማን ነው? እናቴ እንደ አውሮፓውያን የዘመን አቆጣጠር በ ሺህ ዘጠኝ መቶ ስልሳ ዎቹ ነው ወደ ኢንግላንድ የመጣችው አመጣጧ ትምህርቷን ተምራ ወደ ኢትዮጵያ ለመመለስ በማለም ነበረ እዚህ እንደ መጣች ግን ነፍሰ ጡር መሆኗን ተረዳች እናም በዩኒቨርሲቲዋ አማካኝነት የማኅበራዊ አገልግሎት ተቋማትን ቀረበች ጊዜው ከባድ ነበር አንዲት ሴት ባለቤት ሳይኖራት ካረገዘች አለቀላት አድማጮች፣ የለምን ታሪክ ገና ተጀመረ እንጂ አላበቃም። ለመሆኑ ለምን የትና እንዴት አደገ? የእናቱ የሆስፒታል ጉዞና ቀጣይ ጣው ምን ሆኖ ይሆን? ሕይወት፣ ልጅነትና አስተዳደግ፣ ወጣትነት፣ ስነ ግጥም፣ የቲያትር ድርሰቶች፣ ቢቢሲ ራዲዮና ቴሌቪዥን፣ ተማሪ ቤት፣ ለንደንና ለዓለም አቀፍ እውቅና ያበቁት ሥራዎቹ ከአዲስ አበባ መልስ ቀሪ ወጋችንን በሌላ ቅንብር እንመለስበታለን። በብሔራዊ ቲያትር ከለምን ጋር ስራዎቻቸውን ያቀረቡትን ቀደም ብለን ያነሳናቸውን የአዲስ አበባዎቹን እውቅ ወጣት ገጣሚያን በእውቀቱ ስዩምና ኤፍሬም ስዩምንም ዳግም ጋብዤ ለማዋየት ቃል እገባለሁ። ለአሁኑ ግን ገጣሚና ጸሐፊ ተውኔቱን ለምን ሲሳይን ለጊዜው አመሰግናለሁ። እግዜር ይስጥልኝ። መቼም አልወላ ለምን የሚማርክ ታሪክ ነው ያለው። ለመሆኑ ለምን ይህን ያህል ጊዜ ለምን ጠፋ? ለምን አዲስ አበባ ሄደ? መቼና ለምን ለምን ለምን ለምን አዲሱ? ለምን ብዙ ጊዜ እንደሚሆነው ጥያቄ የማይሆንበት ቦታ ሊወስደን ይመስላል። ዛሬ ጥያቄ አታንሳ ነው የምትለኝ? ለምን ቀን የሆነው ብቅ ብለዋል። አንዴ በስሙ አንዴም ደርዝ ባላቸው ስራዎቹ ለሁሉም። ታዲያ አዲሱ እንዳልነው ቀሪ ወጋችን ለቀሩ ጥያቄዎቻችን ተጨማሪ መልስ እድል መስጠቱ አይቀርም። ተሰማማሁ። ለምን ያሉት ቤተሰቡ ናቸው የሚደነቁት። ሌላ መልስ ፍለጋ ደግሞ ወደ ሌላ ተጠያቂ እናምራ። ለእርሱም መንደርደሪያ ቢሆነን፣ ወዲሁም ወጋችን ማድመቂያ ከዜማቸው ነው የምንነሳው። እንዴታ! Right has come. The time to be is upon us. We have